ሰላም እንደምናመሻችሁ። የጋቢና ቪ አድማጮች የእሁድ ምሽት ነሐሴ 23 2013 ዓ ም ዝግጅታችን ከአሜሪካ ድምፅ ራዲዮ ጀምሯል። በመስተንግዶ አብሬያችሁ የማመሸው እኔ ስምንሽ የቆየ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። ለዛሬ ምሽት ከዚህ በፊት በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሜ ብትሰሟቸው ብለን የመራረጥናቸውን መሰናዶዎች አዘጋጅተናል። አብራችሁን ቆዩ። ሄልስ ኢኒሼቲቭ ወይም አንድ የዓለም ጤና ተነሳሽነት በአሜሪካን ሀገር በሚገኘው በኦሃዮ ዩኒቨርሲቲ አማካኝነት የተመሰረተ ተነሳሽነት ሲሆን ላለፉት አስር ዓመታት ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19፣ ኢቦላ፣ የእብዱሻ በሽታ፣ በነፍሳት የሚመጡ በሽታዎችን በኢትዮጵያ፣ ኬንያ፣ ዩጋንዳ ታንዛኒያ፣ ሜክሲኮ፣ ብራዚል እና ታይላንድ እየተንቀሳቀሰ ሲያጠና ቆይቷል። ኤደን ገረመው የተቋሙ መስራችና የተላላፊ በሽታዎች በሽታዎችና የሞለኪዩል ጥናት ተመራማሪ የሆኑትን ፕሮፌሰር ወንዶሰን አበበን አነጋግራቸዋለች። ውይይታቸው ፕሮፌሰር ወንዶሰን ስለ ግሎባል ዋን ሄልዝ ከሚያስረዱበት ይጀምራል። ሞባይል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን እየተስፋፋ ያለ ነው። የግሎባል ዋን ሄልዝ ኢኒሺየቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣ ነው ነው ከኦሃዮ ስቴት የተለያየ ሀገር ካሉ ፓርትነሮች ከሆነ ያወጣ ነው ሆኖ ይሄ ዓለም ላይ ያሉ የጤና ችግሮችን የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የሕዝብ ቁጥር በጣም እየጨመረ ነው። አሁን ሰባት ነጥብ ስድስት ቢሊየን የሕዝብ ቁጥር ሲኖር በሁለት ሺ ሀምሳ ወደ አስር ቢሊየን ይደርሳል ተብሎ ይገመታል። የዓለም ሕዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን እነዚህ በነፍሳት እና በሌላም የሚተላለፉ በሽታዎች በጣም እየጨመሩ እየጨመሩ ነው የሚሄዱ። ለምን ያለው ቅርርብ እና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች በዛም ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት፣ ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን ብዙ ተመጋቢ እና ብዙ የምግብ አቅርቦቶች እየጨመረ ይሄዳሉ። የውሃ እጥረት አሁን ዓለም ላይ እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱ ብናይም፣ ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያም ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ ሀገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው ሄዱ በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች። እንደ ኮቪድን ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሸስ ዲዚዝ ምንላቸዋለን ከሰባ እስከ ሰባ አምስት ፐርሰንት የሚመጡት ከእንስሳት እነዛን ነው እኛ ያንን ቀድመን በማጥናት ዘንድሮ አስረኛውን አመት አኒቨርሰሪ እናከብራለን። ተቋማችሁ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱ ውስጥ በምን አይነት እንቅስቃሴዎች ነው የምታደርጉት? የምናደርገው እንቅስቃሴዎች እንግዲህ እቃ ውስጥ ያሉ አሁን ወደ ስድስት ሀገሮች አካባቢ ደርሰዋል፣ በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ ኤሺያም ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው እንደ ሀገሩ ልዩነት ቢኖሩም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ኮሚኒካብሊዝ ኢንፌክሽን ዲዚዝ ከሰው እንስሳት ጤና እና ኤንቫይሮመንት ለሁሉም ኮመን ናቸው። የዛሬ አሁን ወደ ሰባት ስምንት ዓመት በፊት ኮሮና ቫይረስ ሆኖ ከግማሎች ወደ እንስሳ የሚነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ ሌሎችን አፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናል ስፔሲፊክ ለዛ አካባቢ የተወሰነ ሲሆን፣ ደግሞ ሌሎች ደግሞ ከበድ ያሉ ዓለምኑ አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም አንጻረ ባክቴሪያዎችን ባክቴሪያዎቹ እየተቋቋሙት ማዳን እያቃተ መጥቷል። ይሄ በጣም ከፍተኛ ችግርና እየተስፋፋ ያለ ነው፣ በመላው ዓለም እያደጉም ሀገሮች እያደጉም ባሉ አገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ በአደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያን መቋቋም፣ ጀርሞችን አለመግደል መቻል በጣም የተስፋፋ ያለ ችግር ነው እሱም ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ተቀስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም ጨምሮ ሌሎችም ማሉ ሳልሞኔላ፣ እነዚህ በሽታዎች ፓንደሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው? ካፓሲቲ ቢልዲንግ፣ እንዴት ነው የላቦራቶሪ ያለውን ኢንፍራስትራክቸር የምናጠናክረው? የሚለው እንደዚህ እንደዚህ አይነት ስራዎች ነው። መሰረው ቅድም እንግዲህ እንደጠቀሱልኝ፣ ዓለም እየጠበበች በመምጣቷ ወደፊት ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግረው ነበር። እና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል? እስቲ እሱን በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የኅብረተሰባችን በየቀኑ ያለው የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገር ሩም ሊሆን ይችላል፣ ለእርሻ ሊሆን ይችላል፣ ውሾችም ቢሆን ለቤተ ንብረት ጥበቃም ሊሆን ይችላል፣ አህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው። በታዳጊ ሀገሮች እነዚህ ደግሞ ብዙዎቹ ተህዋሲያን ልክ እንስሳትን የሚያጠቁት ሰውን የሚያጠቃሉ ቅድም የምለስ ነው እንግዲህ ብዙዎቹ አሁንም ገና የሚታወቁ እና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው፣ ከእንስሳት ወደ ሰው አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምጠው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት። ለምሳሌ ሳምባ ነቀርሳ በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠንቷል፣ ይታወቃል። ያ እንዳለ ሆኖ እንደውም ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘ ሁሉ ጥናት አለ ከሰው ወደ እንስሳቱ ተመልሶ የተላለፈ ሳምባ ነቀርሳ ተሕዋሲያን። ስለዚህ ይሄ በጣም የእንስሳትና የሰው ግንኙነት በጣም የተቀራረበ ነው። ያ ደግሞ ግንኙነት በኢትዮጵያ ባሉ አንዳንድ ሀገሮች ውስጥ እንደም የበለጠ የጨመረ ግድምነት እንግዲህ ግሎባል ሄልስ ዘንድሮ አስረኛ አመቱን ይዟል። ብዙ ስራዎችንም እየሰራችሁ ነው። ኮቪድ አስራ ዘጠኝ እና የእንስሳት ጤና ወይም ደግሞ እናንተ ከምትሰሩት ጋር በምን መልኩ ይያያዛል? እስ ጥቂት ነገር በሉኝ። ኮቪድ አስራ ዘጠኝን እንግዲህ በሽታውን የሚያመጣው ቫይረስ ኮሮና ቫይረስ የሚባል ግሩፕ ነው አንድ የቫይረስ ዘር ሆኖ የተለያየ ዘር ሊኖር የሚችል ኮሮና ቫይረስ ነው። ይሄ ኮሮና ቫይረስ ለረጅም ጊዜ ይታወቃል። አዲስ ነገር አይደለም። አሁን በእኛም ስራ የግሎባል ዋን ስራችን ላይ አላማችን ይህን ፓንዴሚክን ቀድሞ ማቆም ነው። ብዙ ጊዜ በተለያዩ ሀገሮች ላይ ኢትዮጵያ ጀምሮ ውስጥ በተደጋጋሚ ስንናገር የቆየነ ነው እነዚህን ቀድመን ጥናቶችን ማጥናት ቀድመን የአገሪቱን የጤና ሲስተም የላቦራቶሪ የመመርመር ችሎታ አቅም ማሳደግ የተማረውን የሰው ኃይል ለምሳሌ የኢትዮጵያ የሕብረተሰብ የጤና ኢንስቲትዩት እና ዩኒቨርሲቲዎች ውስጥ ያለውን አቅም መገንባት ካፓሲቲ ቢልዲንግ እነዛን የምንሰራው ከብዙዎቹ በሽታዎች አንዱ እነዚህ ቫይረስ ኮሮና ቫይረስ ሌሎችም እንደዚሁ ብዙ አይነቶች አሉ። መንባይዘ ወይ ፓንዴሚክ ደረጃ እንዳሁኑ እንደ ኮቪድ ናይንቲን ሊመጣ እንደሚችል እንገምት ነበር። እንደዚህ ኮቪድ ናይንቲን ብለን በስም ባናውቀውም በእግር ጊዜ እንደሚኖር በሳይንስ ግምቱ ስለነበረን ለዛ ዝግጅት የአገሪቷን ሲስተም ለማጠናከር ነበር ስንሰራ ሀገር ነበር ከሁለት ሺ አስራ ሶስት ጀምሮ ሁለት ሺ አስራ ስድስት ላይ ከአሜሪካ በሽታ መከላከያና መቆጣጠሪያ ድርጅት ጋር ሆነን እኒህውን የምግሻ በሽታጋጅ በዛ ያን ምሳሌ በማድረግ የህፃናትንም ህይወት በማዳን የውሾችንም በመከተል የተለያየ ስራ እየሰራ ሀገሪቷን እናዘጋጅ ነበር። ኮቪድ ናይንቲንም ከመከሰቱ ሁለት ወር በፊት ስብሰባ አድርገን ነበር። ያ የስብሰባው ትልቁ አላማ ወደፊት የሚመጣ ፓንዴሚኮችን ቀድመን ለመዘጋጀት የአቅም ግንባታ አፍሪካ ውስጥ እንዴት እናድርግ የሚል ኢትዮጵያ አዲስ አበባ ላይ ያደረግነው ያ ማለት እንግዲህ ጥቅምት መጨረሻው ሁለት ሺ አስራ ዘጠኝ ያንን ባንጠብቅም ዊኖ ከሳይንስ ከሁኔታዎች አንጻር ሊመጣ ስለሚችል ዝግጅት እናደርግ ነበርና እንደዚህ አይነት ዝግጅቶች ላይ ነው የምንሰራው። አድማጮች እየተከታተላችሁት ያላችሁት ጋቢና ቪዮኤን ነው። ከአካባቢ ከእንስሳት ወይም ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19ና ኢቦላ የመሳሰሉ ተላላፊ በሽታዎች ዙሪያ የሚያጠናው ግሎባል ዋን ሄልዝ ኢኒሽቲቭ የተለያዩ ሀገራትን የጤና ስርዓቶች ለማጠናከር ይንቀሳቀሳል። የዚህ ተቋም ስራ አስፈጻሚ ፕሮፌሰር ወንዶሰን አበበ ከባልደረባዬ ኤደን ገረመው ጋር እያደረጉት ያለውን ቆይታ ነው የምትከታተሉት። ወደ ቃለ ምልልሱ እንመለስ። እንግዲህ ዓለምን ሌላም ከዚህ በኋላም ብዙ አይነት ወረርሽኞች እንደሚያሰጓት ይገለጻልና ከኮቪድ በላይም ሌሎችም ወረርሽኞች እንደሚኖሩ እርሶም ደግሞ ነግረውኛል። እና አሁን በኢትዮጵያ አስጊ የሆነው ነገር ምንድን ነው? በጣም ጥሩ። እንግዲህ አሁን ኮቪድ ናይንቲን ቢከሰትም የተለያዩ በሽታዎች በኢትዮጵያ ደረጃ የሚሆን ወይ ደግሞ በአፍሪካ ደረጃ ወይም በዓለም ደረጃ ሊከሰቱ እንደሚችሉ እንጠብቃለን። በየመቶ ዓመቱ የሚመጣ ነገር እንደማይሆን ሁላችንም እንረዳለን። ከኢትዮጵያ ደረጃ የሚያሰጉ ነገሮች ምንድን ናቸው ካሉ፣ በጣም ብዙ በርካታ ናቸው። ግን እንደው ለመጥቀስ ያህል ከምግብ ከውሃና፣ በነፍሳት የሚመጡ የቫይረስ በሽታዎች ዓለም ላይ ሁሉ እየተስፋፉ ነው። ኢትዮጵያን የሚያሰጓታል። ለምንድን ነው የበለጠ እነሱ ላይ ማጠንከር የምፈልገው ትሮፒካል ሀገሮች፣ እነዚህ የምድር ወገብ አካባቢ ያሉ አገሮች በተለይ ብዙ ጊዜ አሁን የክላይሜት ቼንጅ መጀመሪያ ኢምፓክት የሚያደርጋቸው እና የተለያዩ እድገቶችና ውሃ እጥረት የተለያዩ የአካባቢ የክላይሜት ቼንጅ ኢምፓክት ስለሚያደርጋቸው ብዙ ጊዜ የአካባቢ ሙቀት መጨመር ሪፖርት እየተደረገ ነው። በዛው ልክ ድሮ ለምሳሌ ኢትዮጵያም ውስጥ የማይታዩ በነፍሳት የሚመጡ በሽታዎች የሌላቸው ሀገር በሽታዎች የነበሩ እየታዩ ነው ኢትዮጵያ ውስጥ። ምሳሌ ለመጥቀስ አሁን ደንጌ ፊቨር የሚባል በሽታ አለ። የደንጌ ትኩሳት ማለት ነው። ደንጌ ትኩሳት፣ ኦኬ ደንጌ ትኩሳት። እኛ አሁን ብራዚል ውስጥ ሌላ ሀገር ደቡብ አሜሪካ በምንሰራ ጊዜ ነበር ድሮ ምናቅ፣ አሁን ግን ወደ ኢትዮጵያ እየገባ ነው። ሁለተኛው ደግሞ ከንጽህና አጠባበቅ ህብረተሰቡን በጣም ሊገነዘብ የሚችል ያለበት ነገር ከውሃ አቅርቦት፣ እርግጥ እንግዲህ አንዳንዴ ህብረተሰቡን መቆጣጠር የማይችለው መንግስትን በጣም ማሰብ ያለበት ነገሮች ሊኖሩ ይችላሉ። የንጹህ ውሃ አቅርቦት፣ እንደዚሁም በንጹህ ውሃም ተጠቅሞ ጤናን መጠበቅ። ብዙ ከውሃ የሚመጡ ታዋሲያንም እየጨመሩ ነው ዓለም ላይ በተለይ ታዳጊ ሀገሮች ላይ። አንዱ ኮሌራ ነው። ድሮ ኮሌራ የሚባለው ነገር የሚሰማው ድንገት አንድ ሀገር ወይ መሬት መንቀጥቀጥ ካለ ወይ በጣም ከፍተኛ ችግር ካለ ነበር። አሁን ግን በየጊዜው የሚከሰት ነገር የሆነ ነው። ስለዚህ ከውሃ የሚመጡ በሽታዎች ሁለተኛው ነው። ከመፍሳት ከውሃ እና ይህን የንጽህና መጠበቅ ወሳኝ ነው። ሶስተኛው ከምግብ የሚመጡ በሽታዎች በጣም አሳሳ ላጊ ናቸው። ያልበሰለ ጥሬ ስጋ ይበላል። ይህ በጣም አደገኛ ነገር ነው። ከብዙ ብዙ በሽታዎች አንጻር የተለያዩ አይነት ተህዋሲያን አሉ። በቀድሞ የሚታወቀው ኮሶ ብቻ አይደለም። ከኮሶ ውጪ በተለያዩ ተህዋሲያን የሚከሰቱ በሽታዎች አሉ። አንዱ የምናጠናው ነው። ኢትዮጵያ ውስጥ ግን ህብረተሰባችን መገንዘብ ያለበት ምግቡን በአግባቡ በአግባቡ ማለት ደግሞ በደንብ መጠበስም ያለበት ነገር ከሆነ መጠበስ፣ ወተትም ከሆነ ፓስተራይዝ የመደረግ እንግዲህ አቅምና ሁኔታዎች በፈቀደው መጠን ማለት ነው አድርጎ መመገብ በጣም አስፈላጊ ነው። ስለዚህ እነዚህ ሶስቱ ከነፍሳት የሚነሱ ከውሃ የሚነሱ ከምግብ የሚነሱ ትልቁ የዋን ሄልዝ ፎከስ እና ችግሮች ናቸው። አንዱ ነገር ኤንፋሳይዝ ለማለው ለማጠናከር ያህል ሌላው ሀገራችንም ውስጥ እየተገነዘብን ያለ ባለፉት አስር አመት እያየ- ነው ነገር አገሪቷ እያደገች በሄደች ቁጥር ህብረተሰቡም እየጨመረ በሄደ ቁጥር የተለያዩ ፋብሪካዎች ምን በተሰሩ ቁጥር ኢንቫይሮመንቱ ደግሞ ኬሚካሎች አሉ፣ የተለያዩ ኬሚካሎች በአሁኑ ጊዜ ብዙዎቹ የኢትዮጵያ ሆስፒታል ሐኪሞች ሌሎች የሚመሰክሩ እንደሚችሉት የካንሰር ቁጥር እንደ ድሮ እድሜው የገፋ ሰው ምናምን የሚባል ብቻ አይደለም። የልጆችን ካንሰር እየጨመረ ነው። ይህም በጣም አሳሳቢ ነገር ነው። ለእኛም በጣም ያሳስበናል። ግሎባል ዋን ሄልዝ እንግዲህ አሁን አስር ዓመት ሆኖታል። በቀጣይ ምን አይነት ነገሮችን ነው ለመስራት የምታስቡት? ምን ምን ላይ ነው እንቅስቃሴዎቻቸው የሚሆኑት? በጣም ጥሩ። እንግዲህ በቀጣይ የምናስባቸው ብዙ ነገሮች አሉ። የተወሰነውን ለመጥቀስ ያህል አንደኛው በዓለም አቀፍ ደረጃ ያለ የጤና ቁጥጥር አይ ኤች አር ኢንተርናሽናል ሄልዝ ሬጉሌሽን ስታንዳርዶች አሉ። ኢትዮጵያ አሁን እንግዲህ ኢትዮጵያ ላይ ፎከስ ስለምናደርግ በዚህ ንግግራችን፣ ኢትዮጵያ ግሌሎች ማገር ሊሆን ይችላል ኢትዮጵያ እነዚህን የዓለም አቀፍ ጤና ቁጥጥር መመሪያዎችን የምታሟላበትን ሁኔታ መስራት ያሰፋ ያለው አጠቃላይ ትኩረት የምንሰጠው ነው። ያንን ለማሟላት የምናደርጋቸው ነገሮች አሉ። አንዱ ሰርቤላንስ ወይም የመስክ ዳሰሳናቶች በተለያዩ በሽታዎች ላይ ማድረግ፣ ያንን አጠናክረን መቀጠል እንፈልጋለንም ያ አላማችን ውስጥ አለ። ረድ የጀመርናቸው እንቅስቃሴዎች አሉ። በቅርቡ በጣም ልናስፋፋ የምናስበው ሁለተኛ፣ የኢትዮጵያ በጣም ወደኋላ የቀረችባቸው በአማርኛ ቃድ ላይ ኖረው ይችላል። ግን አሁን ቫይረስ፣ እነዚህ ተህዋሲያኖችን ጂኖሚክስ መስራት የኢትዮጵያ አቅም በጣም ወደኋላ ነው። የጂኖሚክስ ካፓሲቲን መገንባት ትልቁ ፎከሳችን ነው ለብዙ ለሚሰሩ ነገሮች በጣም ውጤታማና በጣም ለህብረተሰቡ ጠቃሚ ለሀገሪቱም ጠቃሚ ውጤቶችን ሊያስገኝ የሚችል ስለሆነ ያንን ማስፋፋት እንፈልጋለን። በሶስተኛ ደረጃ ቅድም እንዳልኩት ልክ እንደ ኮቪድ ናይንቲን እንደ ፓንዴሚክ ባይመጣም በየቀኑ እየጨመረ እና በጣም እየተባባሱ ያሉ ችግሮች ቅድም ጸረ የማዳን ችሎታቸው እያነሰ እያነሰ እያነሰ የሚሄዱ ለተለያዩ በሽታዎች ይሄ በጣም አሳሳቢ ነገር። ይሄ ከፍተኛ ችግር እንደሚያመጣ እንጠብቃለን። ወደፊት ከፍተኛ ችግር እንደሚሆን እንጠረጠር ግን ይህንን ግን መቀየር ሁላችንም ከሳይንስ ሳይንቲስቱ ብቻ ሳይሆን ወይ ደግሞ የአሜሪካን መንግስት የምን ሳይሆን ወይ ደግሞ ኢትዮጵያ መንግስት ብቻ ሳይሆን የህብረተሰቡ የእያንዳንዱ ሰው ዳኒቶችን መውሰድ በአግባቡ ንጽህናን መጠበቅ ብዙ አስተዋጽኦች ይኖሩታል። እኛ ግን ይህ ችግር እንዳለ ስለምንረዳ በጣም በከፍተኛ ደረጃ ይህ ጸረ ተዋሲያንን የተመለከተ አንታይ ማይክሮቢያል ሬዚስታንስ በሰው ሆስፒታልም ደረጃ፣ በእንስሳትም ደረጃ እና በተቀናጀ መልኩ ከሰው እና ከእንስሳት ጋር በተቀናጀ መልኩ እሱንም ለማስፋፋት እየሰራ ነው። እሺ፣ በጣም አመሰግናለሁ። እግዜር ስጥልኝ። በጣም አመሰግናለሁ። አድማጮች ከግሎባል ዋን ሄልዝ ኢኒሽቲቭ ስራ አስፈጻሚ ፕሮፌሰር ዋንደሰን አበበ ጋር ያደረግነውን ቆይታ ነበር የተከታተላችሁት። ከእኛ ጋር ለነበራቸው ቆይታ እናመሰግናለን። በቀጣዩ ሙዚቃ እረፍት አድርገን ስንመለስ ለህጻናት የሚሆኑ ተረቶችና ትረካዎችን በምስል እያቀናበረ የሚያቀርብ የዩቲዩብ ቻናል እንቃኛለን። ቆይታችሁ ከኛ ጋር ይሆን። and it's በስነ ምግባር ታንጸው አድገው ነገ በሀገራዊና በራሳቸው ጉዳይ ላይ ተሳታፊ እንዲሆኑ ከትምህርት ቤት በቀጥታ ከሚቀስሙት ትምህርት ባሻገር ከመጽሐፍት ፊልሞችና ከመገናኛ ብዙሃን የሚያገኟቸው መልእክቶች ትልቅ ሚና አላቸው። በተለይ ታሪክን ለልጆች በማስተማርና ማህበራዊ እሴቶችን በማስተላለፍ ረገድ ደግሞ ተረቶች ትልቅ ቦታ ይሰጣቸዋል። የዛሬው እንግዳችን በኃይሉ ገብረ እግዚአብሔር እነዚህን ትረካዎችና ተረቶች ለህጻናት በሚመች መልኩ በምስል እያቀናበረ የሚያቀርብ አዲስ የዩቲዩብ ቻናል ከፍቷል። ስለ ቻናሉና በህጻናት ዙሪያ ስለሚሰራቸው ስራዎች ከበኃይሉ ጋር ቆይታ አድርጌ ነበር። ቀጥሎ ይቀርባል። አያ ተንኮሉ። አንድ ጊዜ አውራ ዶሮና ጥንቸል ሆነው ተንኮለኛ አያ ተንኮል ቤት ሄደው ዋጋውን ሊሰጡት ተነሱ። ይሁን እንጂ የአያ ተንኮል ቤት ሩቅ ስለነበር ወደዚያ የሚያደርሳቸው ጋሪ አውራ ዶሮ እንዲሰራ ተወሰነ። አውራ ዶሮም ቆንጆ የሚያምር ቀያይ ጎማዎች ያሉት ጋሪ ሰራ። አራት አይጦችም ጋሪውን እየኮተቱ አውራ ዶሮና ጥንቸል ደግሞ ተሳፍረው ወደ አያ ተንኮል ቤት ጉዞ ተጀመረ። ይህ በመግቢያው ላይ የሰማችሁት ተረት የተቀነጨበው በቅርብ ጊዜ ከጀርመን የባህል ተቋም ጋር በመተባበር ለህጻናትና ታዳጊዎች ልዩ ልዩ ትረካዎችንና ተረቶችን ከምስል ጋር አቀናብሮ በዩትዩብ ቻናል አማካኝነት ማቅረብ ከጀመረው እነሆ ለልጆች ቻናል ነው። የዩትዩብ ቻናሉን የከፈተው ደግሞ ከዚህ በፊት በተለያዩ መጽሐፎቹ የህጻናት የቲያትር ድርሰቶቹና ግጥምን በጃዝ በሚያቀርቡ ዝግጅቶች ላይ ዘና በሚያደርጉ ወጎቹ የምናውቀው በኃይሉ ገብረ እግዚአብሔር ነው። በኃይሉን ከሶስት እስከ አስራ ሁለት ዓመት ዕድሜ ክልል ላሉ ልጆች የተዘጋጀውን ይህን እነሆ ለልጆች የተሰኘ የዩቲዩብ ቻናል ለምን እንደጀመረ ጠይቀነው ነበር። ብዙ ስራዎችን የልጆችን ስራ የመጽሐፍ ህትመትም የልጆች ቲያትሮችም እጽፍ ነበረ ከዛ ከዛ አንጻር አሁን ወደ ማህበራዊ ድረገጽ ስለመጣ ብዙ ነገሮች ወደዛ እየመጡ ስለሆነ ይበልጥ ደግሞ ተደራሽ ለማድረግ ብዙ ብዙ ብዙ የፈጠራ ስራዎችን መስራት ክፍት ስለሆነ ሌሎችንም ጓደኞች ማሳተፍም ስለምችል ወደዚህ ማህበራዊ ትስስር ገጽ መጥቼ ወደ ዩቲዩብ ለመምጣት ችያለሁ። በኢትዮጵያ የሚኖሩ ሕጻናት በየቋንቋቸው በመማራቸው ምክንያት አንድ የሚያደርጓቸው ተመሳሳይ ታሪኮች እየሰሙ አይደለም የሚለው በኃይሉ ሕጻናት በተለያየ ቋንቋም ቢሆን ተመሳሳይ ተረቶችንና ታሪኮችን እንዲሰሙ በማድረግ አንድነትን መፍጠር፣ ፍቅርን መተሳሰብንና ወንድማማችነትን በተረትና በጨዋታ ማስተማር ይቻላል ብሎ ያምናል። ተመሳሳይ ታሪኮችን በተለያዩ የኢትዮጵያ ቋንቋዎች ለማሳተምም ጥረት እያደረገ ነው። አንድ አይነት ስለ ሀገር፣ ስለ ቤተሰብ፣ ስለ ወንድማማችነት የሚሰብኩ የሚነግሩን ለልጆች ተረቶች፣ ሞራል ማስተማሪያ ስነ ጽሁፎች ክፍተት አለ የሚል ሀሳብ መጣ። በአንድ አሁን በእኔ እድሜ እንኳን ያለነው ልጆች ብታገናኝን በጋራ የምናስታውሰው ስንሰማው ያደግነው ተረት አናጣም። አሁን ያ ነገር እየጠፋ ስለዚህ ተመሳሳይ ተረት እነዚህ ታሪኮችን እነዚህ ሞራል ሊያስተምሩ የሚችሉ ተረቶች ለምንድን ነው እንደ መነሻ በሶስት ቋንቋ በትግርኛ፣ በኦሮምኛ፣ በአማርኛ ለምን ተተርጉመው አናሳትም እና በየ በያሉበት በየክልሉ አይሰራጭም የሚል ሀሳብ ነው። በቀደመው ትውልድ የበርካታ ስነ ጽሁፍ ውጤቶች ባለቤት የሆኑት ደራሲ ከበደ ሚካኤል ተረቶችን በግጥም ቅርስ እያደረጉ እንደ ፋኖስና ብርጭቆ አውራዶሮና የአይጥ ግልገል እንዲሁም ብረት ድስትና ሸክላ ድስት የመሳሰሉ ትምህርት አዘል ጽሁፎችን ለልጆች ያቀርቡ ነበር ለዚህ ትውልድ ግን እንደዚህ አይነት የልጆችን ስብዕና የሚያንጹ የግጥም ተረቶች እየቀረቡ አይደለም የሚለው በኃይሉ በዚህ ዙሪያ ብዙ መስራት እንደሚፈልግም ይናገራል ድሮ ስናድግ በነከበደ ሚካኤል ተረቶች አድገዋል እነዚህ ተረቶችን በግጥም አሁን ያ ነገር ቀዝቅዟል፣ እየጠፋ ነው። ስለዚህ ተረቶች በግጥም ስንል ብዙ ጊዜ ለልጆች በቀላሉ ለመያዝ ይመቻሉ ግጥሞች፣ እና አሁን እኛ ራስ ውስጥ ከአሁን ድረስ የማንረሳቸው ታሪኮች አሉ አይደል? እንደ ፋኑስ እና ብርጭቁ እነ ሸክላ ድስት እና ብረት ድስት አይነት ታሪኮች ሲቀመጡ በግጥም ግርጽ መሆናቸው ዜማቸው ዜማ ኖሯቸው በቀላሉ ልጆች እንዲይዟቸው ተደርገው እየተሰሩ ነው። ለዛ ነው ማንረሳቸው። ስለዚህ ያን ነገር የማይቀጥለው እነዛን ተረቶት በዛ ፎርም ብንቀጥል ልጆችን በቀላሉ ማስተማር እንችላለን። የቤት እንስሳትን ንጽህና መጠበቅ የልጆቻችንን ጤና መጠበቅ ነው። አሁን የሰማችሁት ደግሞ እነሆ ለልጆች ዩትዩብ ቻናል ላይ ከሚቀርቡት ዝግጅቶች መካከል ከእኛ ቤት ለእናንተ በሚል ርዕስ ከሚቀርበው የተቀነጨበ ነው። ዝግጅቱ እማዋይሽ ስሜ የተሰኘች የበሃይሉ ባልደረባ ከልጆቿ ጋር በተለይ በኮሮና ምክንያት ከቤት መውጣት በማይመከርበት ጊዜ አትክልት ሲንከባከቡ፣ መጽሐፍ ሲያነቡ፣ ወይም የቤት እንስሳትን ንጽህና ሲጠብቁ በማሳየት ልጆች እንዲማሩ የሚያደርግ ነው። ዛሬ የምንሰጣቸውን ነው፣ ነገ ልጆች ላይ የምናየው የሚለው በኃይሉ ከተረቶቹ በተጨማሪ እንደነዚህ አይነት ዝግጅቶች ለልጆች የወደፊት ስነ ምግባር መሰረት በመሆናቸው የበለጠ መስራት ይጠበቅብናል ይላል። ተረቶች ዋጋ አላቸው። እነዚህ ታሪኮች ልጆች ላይ መስራት ዋጋ አላቸው። ነገ አገር ይረከበናል። ምትዩ ዛሬ በስርዓት መንገዱን አሳይተች ካልቀረሽው ዛሬ በተረቶች፣ በተረካዎች፣ በምሳሌ አነጋገሮች ብዙ አሉ ትሩፋቶች፣ መሰረታዊ የሆኑ መማሪያ ሊሆኑ የሚችሉ በየባህሉ በየቋንቋው እነዛን ሼር መደራረግ ይሄ በጣም መሰረታዊ ነገር ነው። ልጆች ላይ መስራት ማለት መሰረት መሰረት መጣል ማለት ነው አይደለም? ከታች ከህፃናት ላይ የንባብ ባህል እንዲያሳድጉ አካባቢያቸውን እንዲረዱ፣ አገር፣ የቤተሰብ ፍቅር፣ ራስን ማወቅ፣ ይሄ በራስ መተማመንን ማዳብ፣ እነዛ ናቸው። በተረቶች በታሪኮች፣ በምሳሌ አነጋገሮች ናቸው እነዚህ ነገሮች ዴቨሎፕ ማድረግ ይቻለው። እነሆ ለልጆች ዩቲዩብ ቻናል ገና የጅምር መንገድ ላይ ነው። በአዛውንቶች የሚተረኩ ተረቶችንና በህጻናት በራሳቸው የሚዘጋጁ ዝግጅቶችን ጨምሮ ራሱ የጻፋቸውን ገና ለህትመት ያልበቁ ተረቶቹን በምስል እንዲቀናበሩ ማድረግ በኃይሉ በዩቲዩብ ቻናሉ ሊሰራቸው ከሚያስባቸው ስራዎች ጥቂቶቹ ናቸው። በህጻናት ዙሪያ በቂ ስራ አልተሰራም የሚለው በኃይሉ ነገ አገሩን የሚወድ ብቁ ዜጋ ለማፍራት ዛሬ ተባብረን እንስራ ሲል ተመሳሳይ ፍላጎትና ሙያ ያላቸው ሰዎች የነገውን ትውልድ በሥነ ጽሑፍ ለማነጽ አብረውት እንዲሰሩ ጥሪ አቅርቧል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች፣ ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳቸው ያመሸነው ስመኞሽ የቆየ ነበርን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም